አሜሪካውያን የውጭ አገራት ሰዎች ፕሬዚዳንቶችን፣ ሴናተሮችንና አስተዳዳሪዎችን መምረጥ ይችላሉ ብለው ማሰብ ከጀመሩ፣ የውጭ አገራት ተወላጆች በምርጫዎቻችን ውስጥ ጣልቃ እየገቡ ከአሜሪካ ሕዝብ ይልቅ ስለ ውጤቱ እነሱ የሚወስኑ ከሆነ ዲሞክራሲያችን ተሸረሸረ ማለት ነው። ስለሆነም ሰዎች በምርጫ ላይ እምነት አይኖራቸውም።

ሲመራ ሰው ሲሰጥ ያስተሳል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ሊቀመንበር ፕሮፌሰር ምርራ ጉዲና ናቸው። የዚህንም ዝርዝር ይዘናል አድማጮች በዜና መጽሄት ክፍለ ጊዜ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡ ጥር 13 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዜናውን የማሰማችሁ ቆንጂት ታየነኝ። እንደምን አምሽታችኋል። ካሉን ዜናዎች መካከል ዋና ዋናዎቹን ለመጥቀስ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገቡ በከተታቸው ሀገሮች ዝርዝር ውስጥ ሰባት ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመለከቱ። በዚህ እቅድ ውስጥ ኤርትራ እንዳለችበት ነው ዘገባዎቹ የጠቆሙት። በዩናይትድ ስቴትስ የተወካዮች ምክር ቤት ከሳሽ ዴሞክራቶች ፕሬዝደንቱ ጥፋት ፈጽመዋል፣ ከስልጣን መወገድ አለባቸው ለሚለው ክሳቸው ሙግታቸውን ለማሰማት አሁን በዚህ ሰዓት ሊጀምሩ ነው። የሊቢያ ተቀናቃኝ ወገኖች ወደ ቀጣይ የፖለቲካ ሂደት እንዲያመሩ ዓለም አቀፉ ማህበረሰብ ግፊት ሊያደርግ ይገባል አሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ። ሌሎችም አሉን። አመሰግናለሁ ቆንጂት። ከቴክኒክ አቀናባሪ ንጉሱ ታምሬ፣ ከስርጭት መሀንዲሱ ቮይቲክ ዞርኛክ እና ከተቀሩ ባልደረቦቻችን ጋር እስከሚሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ አሁን የሰዓቱን ያለም ዜና የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ በከተታቸው ሀገሮች ዝርዝር ውስጥ ሰባት ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመልክተዋል። ትናንት በዩናይትድ ስቴትስ የዜና ማሰራጫዎች የወጣ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ፣ ሚያንማር፣ ቤላሩስና ኪርጊስታን ናቸው አንዳንዶቹ ሀገሮች በእገዳው የሚነኩት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን በዋል ስትሪት ጆርናል ጋዜጣ ዘግቧል። ፖለቲኮ የተባለው የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነና ሊቀየርም እንደሚችል ነው የጠቀሰው በመጽሔት ክፍለ ጊዜ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለራሳቸው የፖለቲካ ጥቅም ብለው በስልጣናቸው ያላግባብ ተጠቅመዋል እናም ከስልጣን ሊወገዱ ይገባል የሚለውን ክስ ያቀረቡት የተወካዮች ምክር ቤት ዲሞክራቶች በመወሰኛው ችሎት ከዛሬ ጀምረው ለሶስት ቀናት የሚቆየውን መከራከሪያቸውን ሊያሰሙ እየተዘጋጁ ነው። ትናንት ማክሰኞ እስከ ዛሬ ረቡዕ ሌሊት በዘለቀው 13 ሰዓት የፈጀ ክርክር ተወካዮች ምክር ቤቱ ከሳሾች ፕሬዚደንቱ ዩክሬን አንዱን ዋና የመጪው ምርጫ ተቀናቃኞች የሆኑትን ዲሞክራቱን ጆ ባይደንን እንድትመረምር ስላደረጉት ጥረት የሚያሳዩ ሰነዶች እንዲቀርቡና ምስክሮችም እንዲጠሩ ያደረጉት ክርክር በመወሰኛው አብላጫ ሪፐብሊካኖች የድምፅ ብልጫ ወድቆባቸዋል። ይሁን እንጂ ዛሬ ዴሞክራቶቹ የመወሰኛው ክስ ሰሚ ችሎት ሲከፈት በመጀመሪያዎቹ ሰዓታት መድረኩን ለብቻቸው ይዘው በ45ኛው ፕሬዝደንት ላይ የመሰረቱትን ክስ ለማብራራት እድል ያገኛሉ። የዛሬ አብይ ረሳችን ዘገባ ይኖረዋል። በተዛመደ ዜና፣ በአገር ውስጥ ዋናው ዜና በመወሰኛው ምክር ቤት የክስ ሰሚ ችሎት ላይ ያተኮረ ቢሆንም ፕሬዝደንት ዶናልድ ትረምፕ በዓለም የኢኮኖሚ ጉባኤ ላይ ከስዊዘርላንድ ዳቮስ ከመነሳታቸው አስቀድሞ በጥድፊያ በተጠራ ጋዜጣዊ ጉባኤ ላይ በንግድና በሀገር ውስጥ ኢኮኖሚ ላይ አትኩረው ተናግረዋል። ዛሬ በተጠራው በዚህ ጋዜጣዊ ጉባኤ ላይ ፕሬዝደንቱ በዓለም የንግድ ደንቦች ዙሪያ እንዲወሰዱ ስለሚፈልጉት ለውጥ ግፊት ለማድረግ የዓለም የንግድ ድርጅት ዋና ዲሬክተሩን ሮቤርቶ አዘቬዶን ወደ ጋዜጣዊ ጉባኤው ይዘዋቸው ቀርበዋል። የዓለም የንግድ ድርጅት ለብዙ ብዙ አመታት ለዩናይትድ ስቴትስ ኢፍትሐዊ ሆኖ ቆይቷል ብለዋል ፕሬዚደንቱ የዓለም ድርጅት ባለስልጣናት ፕሬዚደንቱ ስለጠየቋቸው የለውጥ እርምጃዎች ለመነጋገር በቅርቡ ወደ ዋሽንግተን እንደሚጓዙም ተጠቅሷል። መስተካከል መለወጥ አለበት ሲሉ አዜቬድ ተስማምተው፣ ሥርዓቱ በብዙ መልኩ በትክክል እየሰራ አይደለም፣ ለዚያ መፍትሄ ለመፈለግ እንሞክራለን ሲሉ ተደምጠዋል። የዩናይትድ ስቴትሱ ፕሬዚደንት ለረጅም ጊዜ ሲጓተት የቆየው የንግድ ስምምነት ዳር የማይደርስ ከሆነ በምትልኩት ኦቶሞቢል ላይ ከባድ ቀረጥ ይከተላቸዋል ሲሉ የአውሮፓ ኅብረት ላይ ዛቻ አሰምተዋል። ከአውሮፓ ኅብረት ጋር ስምምነት ላይ መድረስ አስቸጋሪነቱ ከቻይና ጋር ካደረግነው ድርድር የባሰ ነው ሲሉም ተደምጠዋል። ስለ ኢኮኖሚ ክንዋኔዎቻቸውና በዩናይትድ ስቴትስ ታሪክ ታይቶ በማያውቅ ደረጃ የስርአት ቁጥር መቀነሱን ያወሱት ፕሬዚደንቱ ትናንት ስለተጀመረው የ መወሰኛው የክስ መስማት ሂደት ከጋዜጠኛ ለቀረበ ጥያቄ የተደረገው ምንም የማይወጣለት የቴሌፎን ጥሪ ነው። ክሱም የሐሰት ነው ብለዋል። እንግዲህ ታሪኩ እንዲህ ነው። ምንም ያጠፋሁት ነገር የለም። ፍጹም ንግግር ነው የተደረገው። ሙሉ በሙሉ በትክክል ነው የተካሄደው። በዓለም ወደር የሌላቸው ጠበቆች አይተውታል። የፍርድ ሚኒስቴር አይተውታል። ምንም ጥፋት የለም ብለዋል። በመወሰኛው የክስ ሰሚ ችሎት ሂደት የምስክሮች ቃል መሰማት ይገባል ወይ ተብሎ ለቀረበ ጥያቄም ፕሬዚደንቱ አንዱ ከአንዱ የተጋጨ መልስ ሰጥተዋል። ያ መወሰን ያለበት በመወሰኛ ምክር ቤቱ ነው ካሉ በኋላ የብሔራዊ ጸጥታ ሊፈጥር ይችላል ሲሉ አክለዋል። የ ቻይና ውስጥ እየተዛመተ ያለው አዲሱ ኮሮና ቫይረስ ወረርሽኝ 17 ሰው መግደሉን የሀገሪቱ ባለስልጣናት ዛሬ አስታውቀዋል። ይህ የዛሬው አሀዝ ቀደም ብሎ የሞቱት ሰዎች ቁጥር ዘጠኝ ነው ብለው ከገለጹት እጅጉን የበለጠ ነው። የዛሬውን አሃዝ ያወጣው የቻይና የጤና ኮሚሽን ሲሆን ሰዎቹ የሞቱት ሁበይ በተባለው ክፍለ ሀገር መሆኑን ነው ያመለከቱት። በ13 የቻይና ክፍለ ሀገሮች በቫይረሱ የተጠቁ 440 ሰዎች እንዳሉም አረጋግጠዋል። ቻይና የዛሬውን ይህን የዛሬውን ካለፈው የጨመረ የሰለባዎች አሀዝ ያወጣችው የዓለም የጤና ድርጅት በመላ ሀገሪቱ እና አልፎም ወደ ሌላ ሀገሮች እየተዛመተ ስላለው በሽታ ዛሬ በአስቸኳይ ስብሰባ እየተነጋገረ ባለበት በዚህ ወቅት ነው። የዓለሙ የጤና ድርጅት ከቻይና ውሃን ክፍለ ግዛት የተነሳው ይህ ወረርሽኝ ዓለም አቀፍ አጣዳፊ የጤና ቀውስ ተብሎ ማወጅ ያስፈልግ እንደሆነ እየተወያየበት መሆኑን አስታውቋል። የሊቢያ ተቀናቃኝ ወገኖች ተኩስ አቁሙን አጠናክረው ወደ ቀጣይ የፖለቲካ ሂደት እንዲያመሩ አለም አቀፉ ማህበረሰብ ግፊት እንዲያደርግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ አሳስበዋል። ለጊዜው ተኩሱ ቆሟል፣ ሆኖም በአካባቢ ደረጃ የተጣሰበት ሁኔታ አለ ሲሉ ያከሉት ጉተረዥ አሁን ወደ ይፋ ተኩስ አቁም መሻገርና ተጨባጭ የፖለቲካ ሂደት ማለፍ አለብን። ነገር ግን እዛ ጋ አልደረስንም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ ይህን የተናገሩት ከጸጥታው ምክር ቤት አባላት ጋር ሁለት ሰዓት የፈጀ ዝግ ስብሰባ ካደረጉ በኋላ ለጋዜጠኞች በሰጡት ቃል ነው። ባለፈው እሁድ በርሊን ውስጥ በተካሄደውና እሳቸው በተሳተፉበት ጉባኤ ላይ ስለተገኘው ውጤት ለምክር ቤቱ አባላት አብራርተዋል። የጀርመን ቻንስለር አንገላ መርክል ባስተናገዱት ጉባኤ ላይ በርካታ የጸጥታው ምክር ቤት ቋሚ አባላትና ሌሎችም ሀገሮች ተሰባስቡበት እንደነበረ ይታወሳል። በሊቢያው ግጭት ውስጥ ተጽዕኖ ያላቸው ግብጽ፣ ቱርክና የተባበሩት አረብ ኤሚሬቶችም ተገኝተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25፣ እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ቆየት ብለው ከሚቀርቡት ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን በፊት አሁን ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻን። በል አምስት ሳንት፣ በል ተቀበልኩም፣ ዲክለር አረኩ ምንድን ነው? በማዕከላዊ የትኛውም ኢትዮጵያዊ ሃይማኖት፣ ምንም ይሁን የፖለቲካ ፓርቲ ምንም ይሁን፣ ዘሪ ምንም ይሁን፣ በሚቻለኝ ሁሉ አገለግላቸዋለሁ። አቶ ወንድሙ ኢብሳ ይባላሉ፣ የህግ ጠበቃ ናቸው። በዛሬው ዲሞክራሲ በተግባር ሰፋ ባለ ቃለ ምልልስ ታገኟቸዋላችሁ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ የቀረበው ክስና ሂደት ትላንት በሕግ መወሰኛው ምክር ቤት መታየት ጀምሯል። ሂደቱ ሊመራባቸው ይገባል በተባሉ ህጎች ላይ በሰፊ ክርክርና ንትርክ ነው የተጀመረው። የህግ መወሰኛው ምክር ቤት አንድን ፕሬዚዳንት ከስልጣን ሊያስወግድ የሚችል የክስ ሂደት ሲያካሂድ፣ ይህ የአሁኑ በአገሪቱ ታሪክ ለሶስተኛ ጊዜ መሆኑ ነው። ዲሞክራቶች ፕሬዚዳንቱ ስልጣናቸውን ያለ አግባብ ተጠቅመዋል የሚለውን ክስ ለማጠናከር ምስክሮች ቃላቸውን እንዲሰጡ መፈቀድ አለበት ይላሉ። የዩናይትድ ስቴትስ ምክር ቤት ጉዳዮቹ የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ አደኒስ ፍሳዬ እንዲህ ታቀርበዋለች። በህግ መወሰኛው ምክር ቤት የብዙሃንነት ቦታ ያላቸው አባላት ምስክሮች እንዲቀርቡ የተደረገውን ጥረት ያቆሙት እንደ አውሮፓ አቆጣጠር በ1999 ዓ.ም በቀድሞ ፕሬዝደንት ቢል ክሊንተን ላይ የተደረገውን የክስ ሂደት መመሪያ ይሆነን በማለት ነው። ኢፍ አሜሪካንስ ስታርት ቢሊቪንግ አሜሪካውያን የውጭ አገራት ሰዎች ፕሬዚዳንቶችን ሴናተሮችንና አስተዳዳሪዎችን መምረጥ ይችላሉ ብለው ማሰብ ከጀመሩ፣ የውጭ አገራት ተወላጆች በምርጫዎቻችን ውስጥ ጣልቃ እየገቡ ከአሜሪካ ሕዝብ ይልቅ ስለ ውጤቱ እነሱ የሚወስኑ ከሆነ ዲሞክራሲያችን ተሸረሸረ ማለት ነው። ስለሆነም ሰዎች በምርጫ ላይ እምነት አይኖራቸውም። በሕግ መወሰኛው ምክር ቤት የብዙሃንነት ቦታ ያላቸው አባላት ምስክሮች እንዲቀርቡ የተደረገውን ጥረት ያቆሙት እንደ አውሮፓ አቆጣጠር በ1999 ዓ.ም በቀድሞ ፕሬዝደንት ቢል ክሊንተን ላይ የተደረገውን የክስ ሂደት መመሪያ ይሆነን በማለት ነው። የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን የሚሉትን መስማት ያለብን ይመስለኛል። ምናልባትም ከሳሾችና ተከላካዮች የሚያቀርቧቸው ሌሎች ምስክሮችም መቅረብ ያለባቸው ይመስለኛል። ስለ ጉዳዩ መወሰን ያለበትም የመክፈቻ ክርክር ከተደረገ በኋላ ነው። ክሊንተን ሲከሰሱ በዚያ መንገድ ነው የተካሄደው። ዋናው የትራምፕ ወጋኝ ሚች ማኮኔል የሚሻለው ይህ ነው ይላሉ። የሕግ መወሰኛው ምክር ቤት አሁንም መሠረታዊ ዓላማችንን ያሳካልናልን? አሁንም ከወገንተኝነትና ከስሜታዊነት ይልቅ ፍትሐዊነትና ታሪካዊ አንድምታን ለማስቀደም እንችላለን። በሕግ መወሰኛው ምክር ቤት የብዙሃንነት ቦታ የሚይዙት ሪፑብሊካውያን መሆናቸው ትራምፕ የፖለቲካ ጥቅም እንዲያገኙ ይረዳል፣ ምስክሮች እንዳይቀርቡ ያደርጋል። በጆርጅ ዋሽንግተን ዩኒቨርሲቲ የሕግ ክፍል መምህር ፖል በርማንሼፍ ያብራራሉ። የሕግ መወሰኛው ምክር ቤት ሐቀኛ ፍርድ ማካሄድ ይኖርበታል። ሴናተሮቹ ወገንተኝነትን አስወግደው የዳኝነትን ቦታ እንዲይዙ ያስፈልጋል። በፍርድ ሂደቱ የሚቀርቡት ክርክሮች ትኩረት ሊሰጣቸው ይገባል። ምስክሮችም መደመጥ አለባቸው። ሴኔቱ ይህንን ካላደረገ ግን በሕገ መንግሥታዊ ዲሞክራሲያችን ላይ ከባድ አንድምታ ይኖረዋል። በሕግ መወሰኛው ምክር ቤት የሚደረገው ክርክር ረዘም ያለ ጊዜ እንዲኖረው ምኮኔል ተስማምተዋል። የክሱ ሂደት ጊዜ መራዘም ሰዎች በሚገባ እንዲከታተሉት እድል ይሰጣል፣ ይላሉ ዲሞክራቶች። የተወካዮች ምክር ቤት በፕሬዝደንት ትራምፕ ላይ የመሰረተውን ክስ የሚመሩት አዳም ሼፍ ብዙ ሰዎች ምናልባትም አብዛኞቹ አሜሪካውያን ስለ ፕሬዚዳንቱ ፍትሐዊ ፍርድ ይኖራል የሚል እምነት የላቸውም። ምክንያቱም የሕግ መወሰኛው ምክር ቤት በፍትሐዊነት ያካሂደዋል የሚል እምነት የላቸው የላቸውምና ነው። ውጤቱ አስቀድሞ የታቀደ ነው ብሎ ያምናሉ። ፕሬዝዳንቱ ከክሱ ነጻ ይሆናሉ ከጥፋቱ ንጹሕ ስለሆኑ ሳይሆን፣ ሴናተሮቹ ድምፅ የሚሰጡት በፓርቲ መስመራቸው መሠረት ስለሆነ ነጻ መባላቸው አይቀሬ ነው። ክሱን የሚያቀርቡት የህዝብ ተወካዮች ምክር ቤት አባላት በፕሬዚዳንቱ ላይ የተመሰረተውን ክስ በሕግ መወሰኛው ምክር ቤት ቀርበው ሦስት ቀናት ያህል ክርክራቸውን ያቀርባሉ። የዋይት ሀውስ ጠበቆች ደግሞ ክሱን የመከላከል ክርክራቸውን በመጪው ቅዳሜ ይጀምራሉ። አዳነችን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ እዚሁ ዩናይት ስቴትስ ውስጥ ያቆየናል። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ካካተታቸው ሀገሮች ዝርዝር ሰባት ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች ያመለከቱ። ትናንት በዩናይት ስቴትስ የዜና ማሰራጫ የወጣ አንድ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዜኒያ፣ ሱዳን፣ ናይጄሪያ እና ሚያንማር፣ ቤላሩስ እና ኪርጊስታን ናቸው። አንዳንዶቹ ሀገሮች በገዳው የሚገቡት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዎልስትሪት ጆርናል ዘግቧል። ፖለቲኮ የተባለውን ሌላ የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ አገሮች ዝርዝር ያለቀለት እንዳልሆነ ሊቀየር እንደሚችልም ጭምር ጠቅሷል። ስታብላቸው ዝርዝሩን ይዛለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዎል ስትሪት ጆርናል ከተባለው ጋዜጣ ጋር ባደረጉት ቃለ ምልልስ ወደ ዩናይትድ ስቴትስ እንዳይገቡ እገዳ የሚደረግባቸውን ሀገሮች ቁጥር እንደሚጨምሩ መናገራቸውን ስለ ፖለቲካ አስተያየቶች የሚዘግበው ፖለቲኮ በድረ ገጹ ጽፏል። የሚታገዱት ሀገሮች የትኞቹ እንደሚሆኑ በዎል ስትሪት ጆርናል ሲጠየቁ ፕሬዝደንቱ ዝርዝሩን ከመስጠት ተቆጥበዋል። ዛሬ በዳቮስ በሰጡት ጋዜጣዊ መግለጫም የቪዛ እገዳ የሚጣልባቸው ሀገሮች ቁጥር እንደሚጨምር ጠቁመዋል። አሁን አንድ ሁለት ሀገሮችን የእገዳው ዝርዝር ላይ እንጨምራለን። ደህንነታችንን መጠበቅ አለብን። የአገራችን ደህንነት መጠበቅ አለበት። በዓለም ላይ የሚካሄደውን ታያለ። ስለዚህ የጸረ ሽብር እገዳውን ለማጠናከር የጥቂት አገሮችን ስም ዝርዝር እንጨምራለን። ፕሬዚደንቱ አገሮቹ የትኞቹ እንደሆኑ አሁንም በስም አልጠቀሱም። ሆኖም በቅርብ ዝርዝሩ ይፋ እንደሚሆን ተናግረዋል። ፖለቲኮ በድረገጹ እንደ ጠቀሰው ደግሞ የአገሮቹ ዝርዝር እስከፊታችን ሰኞ ይታወቃል ብሏል። እርምጃው እገዳው በተጣለባቸው ሀገሮችና በዩናይትድ ስቴትስ መካከል ግንኙነቶችን ማሻከሩ አይቀሬ ነው። ናይጄሪያ ለምሳሌ በአፍሪቃ ከፍተኛ የህዝብ ቁጥር ያላትና ሰፋ ያለ የኢኮኖሚ ባለጸጋ ሀገር ናት። ከዩናይትድ ስቴትስ ጸረ ሽብር ሸሪክ አገሮችም አንዷ ስትሆን በአሜሪካ ከሚኖሩ የአፍሪቃ ዳያስፖራም አንደኛውን ስፍራ ይዛለች። አንድ የትረምፕ አስተዳደር ከፍተኛ ባለስልጣን የዩናይትድ ስቴትስን የጸጥታ መስፈርቶች አሻራን ጨምሮ የአንድ ሰው ማንነት ማረጋገጫዎችን በመስጠት የማይተባበሩ ሀገሮች በጸረ ሽብር ህጉ ወደ አሜሪካ እንዳይጓዙ እገዳ እንደሚጣልባቸው ይታወቃል ብለዋል። ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ማለትም የአገር ደህንነት መስሪያ ቤት እንዲሁም ውጭ ጉዳይ መስሪያ ቤት በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። አሁን ባለው የቪዛ እገዳ የኢራን፣ የሊቢያ፣ የሰሜን ኮሪያ፣ የሶማሊያ፣ የሶሪያ፣ የየመን እንዲሁም የቬኔዙዌላ ባለሥልጣናትና ዘመዶቻቸው የዩናይትድ ስቴትስን የፍልሰት ሆነ የጉብኝት ቪዛ እንዳያገኙ እገዳ ተጥሎባቸዋል። የዩናይትድ ስቴትስ መንግስት ከጸረ ሽብር ህጉ ጋር ከማይተባበሩ ሀገሮች ዝርዝር ውስጥ ኤርትራን የጨመረው እንደ አውሮፓ አቆጣጠር በ208 ዓ ም ሲሆን አንድ ዓመት ዘግይቶ በሶማሊያ የሚገኘውን ነውጠኛ ቡድን አልሸባብን ትደግፋለች ሲል የተባበሩት መንግስታት ድርጅትም ዕቀባ እንደ ጣለባት አይዘነጋም። ባለፈው ዓመት ግንቦት ወር ፍጻሜ ደግሞ ዩናይትድ ስቴትስ ኤርትራን በጸረ ሽብር ህጉ ከማይተባበሩ አገሮች ዝርዝር ማውጣቷ ማውጣቷ ይታወቃል። ትዝታን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ እንሻገር። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ በቅርቡ በአባልነት የመዘገባቸውን አቶ ጀዋር መሐመድን የዜግነት ማረጋገጫ እንዲያቀርቡ ጠየቀ። በኦሮሚያ የተለያዩ አካባቢዎች ድርጅቱ የሚያደርገው ቅስቀሳ በዋነኝነት የምርጫ ቅስቀሳ አይደለም ሲሉም ሊቀመንበሩ ተናግረዋል። መለስካቸው አመሀ ዝርዝሩን ይዘዋል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለቪኦኤ ዛሬ በሰጡት ቃለ ምልልስ እንዳረጋገጡት ድርጅታቸው ከጥቂት ሳምንታት በፊት በአባልነት በይፋ ያስፈርማቸውን አቶ ጀዋር መሐመድን የዜግነት ማስረጃቸውን እንዲያቀርቡ ድርጅቱ በኦፊሴል ደብዳቤ መጠየቁን አረጋግጠዋል። በመጀመሪያ ደረጃ ምርጫ ቦርድ ለምን ያንን ደብዳቤ እንደጻፈ አመራር ውስጥ የለም፣ ወይም ምርጫ በውድድር አላቀረንም። በዚህ ሰዓት ገና ለገና እንደገባ በዚህ አይነት ፍጥነት ለምን እንደጻፈ ሲባል አቶላ ፎርማሊቲ እንዲያማላ የምርጫ ቦርድ ደብዳቤን ኮፒ አርገን ኮፕነዋል አግኝተዋል። እሳቸው ዜግነታቸው እንዴት ነው አላውቅም። ሁለት ቀን ሚሆን ሶስት ቀን እንደሆነ አላውቅም። ምርጫ ቦርድን ከጣፈልን ሳምንት ባይሙላ ገና በንጥልጥል ነው ያለው ማለት ነው። እሱ የወሰዳቸውን እርምጃዎች ከዛ በፊት ሆነ ከዛ በኋላ እኔ ኢሚግሬሽን ፊሰር ስላለው እዛ ውስጥ አልገባሁም።

አዲሱ የምርጫና የፖለቲካ ፓርቲዎች ህግ ካሰፈራቸው ግዴታዎች አንዱ በኢትዮጵያ ውስጥ የፖለቲካ ፓርቲ ለማቋቋም ወይም አባል ለመሆን የኢትዮጵያ ዜግነት እንደሚያስፈልግ ይገልጻል። አቶ ጃዋር መሐመድም ይህንን በመገንዘብ ይመስላል የዜግነታቸውን ጉዳይ በዚሁ መልክ ለማስተካከል የጀመሩ መሆናቸውን በተለያዩ መገናኛ ብዙሀን ገልጸዋል። የኦፌኮ ሊቀመንበር ሰሞኑን በኦሮሚያ ክልል የተለያዩ ስፍራዎች ድርጅታቸው ስለሚያካሄደው እንቅስቃሴም ቪኦኤ ጥያቄ አቅርቦላቸዋል። በተለያዩ ስፍራዎች ቅስቀሳ እያደረጋችሁ ነው፣ የምርጫ ቅስቀሳ ጀምራችኋል ማለት ነው? እንዴት ነው? እኛ ሁሉም እንደሚያደርጉት ሌሎችም ድርጅቶች፣ መንግስት፣ የመንግስት ፓርቲ ጨምሮ በየቦታው የ እየተንቀሳቀሱ ህዝቡን እያስተማሩ ህዝቡን እያንቀሳቀሱ ስለሆነ እኛም ተቀምጠን እንድ ከምንል ስለ ምርጫም ስለ ፍትሃዊ ምርጫ፣ ስለ ፖለቲካ ፕሮግራሞቻችን፣ ስለአሉት አጠቃላይ ሁኔታ የሚመጣ ምርጫ ነፃና ፍትሃዊ እንዲሆን እነዚህ እነዚህ ነገሮች ለህዝቡ ስናስረዳ ነበር። ችግሩ ያየሁት ከሆነ የወጣው ህዝብ ትንሽ ጎርፍ ይመስላል።

እንዲያገኝ ምን የምሉትን ነገሮች ነው ማከል የነበረው። ሌሎቹም ያደርጋሉ ተመሳሳይ ነገሮች በየከተማው በየከተማው የዞኑ ሲያደርጉ ከከፍተኛ መንግስት ባልባ ጀምሮ እነዚህ ያ ነገሮች እናያለን። ው ከዛ አልፎ ይህን ሰራላቸዋል ብሎ ድንጋይ ሲያኖሩ ሲያደርጉ ናም ቆይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት ለውይይት ባቀረበው የዘንድሮ ረቂቅ የምርጫ መርሃ ግብር ላይ እንደተመለከተው የምረጡኝ ዘመቻ የሚጀመረው ሚያዝያ 27 ነው። ይህም ገና ቀጣይ ውይይት እንደሚካሄድበት ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ መጽሔት ርዕስ አዲሱ ባልደራስ ለእውነተኛ ዲሞክራሲ የፖለቲካ ድርጅት የምዝገባና ጊዜያዊ ምስክር ወረቀት እንደተሰጠው በዛሬ ዕለት በሰጠው ጋዜጣዊ መግለጫ ይፋ ማድረጉን ይመለከታል። ጋዜጣዊ መግለጫውን ታዲያ የተከታተለው አሁንም መለስካቸው አምሃ ነው። አዲስ አበባ በስልኩ መስመር አግኝተነዋል። መለስካቸው፣ እንደምን አመሸ? እንዴት አመሻ ሉላ መለስካቸው፣ እንዴት ነበረ? እስኪ ፍሬ ነገሩን አስጨብጠን። ባልደራስ ይፋ ያደረገው ዛሬ የምዝገባውን አስመልክቶ ይፋ ባደረገበት ጋዜጣዊ መግለጫው ምንድን ነው ያቀረበው? እንግዲህ ዛሬ ባልደራስ ያቀረበው እስከ ዛሬ ድረስ በጣም ይቸገር ለነበረ ሌላ እንቅስቃሴ እኳ ለማድረግ ህጋዊ እውቅና ስለሌለህ አታረግም፣ ስብሰባም አታረግም ምንም እንቅስቃሴ ማድረግ አትችልም እየተባልኩኝ በጣም ችግር ነበረ ነው የሚለው። እና ይሄ ጊዜያዊ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰሞኑን ያወጣው ጊዜያዊ እውቅናና የምስክር ወረቀት ከዚህ ችግር እንደሚያድነው ነው የገለጸው እንግዲህ መልካም መለስካቸው ባልደራስ በፖለቲካ ድርጅነት ድርጅትነት ከተመዘገበ በኋላ ይህን ፍቃድ ካገኘ በኋላ የመጀመሪያው ጋዜጣዊ መግለጫ ይመስለኛል። ለመሆኑ የሚያራምደውን ልክ ነው ልክ ነው እውነት ነው የሚያራምደውን የፖለቲካ አቅጣጫ ይፋ አድርጎ ይሆን አጀንዳውን ምን ማራመድ ወይም ምን እውን ማድረግ እንደሚያለም እንግዲህ በአጠቃላይ የፓርቲው የሚከተለው መስመር የሚከተለው መስመር ቀኝ ዘመም ፖለቲካ ነው ነው የሚለው። እንደውም ወደ ታሪክ ተመልሶ በኢትዮጵያ ውስጥ በገዢ ፓርቲ ደረጃም ሆነ በተቃዋሚ ደረጃ በአብዛኛው አሁን ያሉት በሙሉ ግራ ዘመም ፓርቲዎች ናቸው ነው የሚለው ይሄ ፓርቲ እና አሁን መቀየሩንና አዲስ አቅጣጫ አገሪቷ መያዙን መያዟን የሚያመለክት እኛ አዲስ እና ቀኝ ዘመም የሆነ ፖሊሲ እንከተላለን ነው የሚለው። በዝርዝሩን እንግዲህ ለመላክ ዛሬ ትንሽ የቴክኒክ ችግር አጋጥሞኛል። ነገ ጠቅላላውን እና ዝርዝሩን እልካለሁ አሉላ። መልካም መለስካቸው፣ በርከት ያሉ ዘገባዎች ነበሩ እየተከታተልክ የነበርከውም። በነገው ምሽት ሙሉ ዝርዝሩን እንዳልከው ታቀርብልናለህ። መልካም ምሽት። አመሰግናለሁ። መለስካቸውን በድጋሚ አመሰግናለሁ። አድማጮች ተከታዩ ወደ ቤንሻንጉል ጉሙዝ ይወስደናል። ባለፈው ሳምንት ግንባር የፈጠሩ ሁለት የተቃዋሚ ቡድኖች መሪዎች ታሰሩብኝ ይላል። ናኮር መልካ ነው ከስፍራው የዘገበልን። የቤኒሻንጉል ጉሙዝ ውስጥ ነጻነት ንቅናቄ ብሄንን ፓርቲ ህዝብ ግንኙነት ኃላፊ አቶ መሐመድ እስማኤል ከትናንት በስቲያ ጥር 11 2012 ዓም ታሰሩ ያሏቸውን በአሶሳ የሚገኙ ሁለት የተፎካካሪ ፓርቲዎችን አመራር እንዲገልጻሉ ምንም በማይታወቅ ሁኔታ የብሄንን ሊቀመንበር አዲስ ሊቀመንበር የሆኑት አቶ አብዱሰላም ሸንገል እና የጎዲን ሊቀመንበር አቶ ግራኝ ጉደታ በማይታወቅ ምክንያት በእሁድ ቀን የተጻፈ የፍርድ ቤት ትዕዛዝ ሊታሰሩ ተችሏል። የፍርድ ቤት ትዕዛዝ አለው ግን የተጻፈው ከመንግስት ስራ ቀን ውጭ ነው፣ እሁድ። ምንም ምክንያቱ አይገልጽም። የታሰሩበት ምክንያት ምንም ግልጽ ነገር የለም። ያው መያዝ እዳለባቸው ብቻ ነው የሚገልጸው። በምን ምክንያት ታሰሩ ተባላችሁ? ትላንት ሄደናል እሱ ጋር ነው እዛ ምንም ምክንያት የተቀመጠ ነገር የለም ያው ይዘዋቸው ከየመኖሪያቸው ይዘዋቸው እዛ እስር ቤት ውስጥ አጉራቸው ነው ያሉ የሚያቀርቡት ነገር ካለ ወደፊት የምናየው ነው የሚሆነው እኛ ግን የምናውቀው ሰዎቹ ሚቀር መሆናቸው ነው የቤኒሻንጉልና ጉሙዝ ህዝቦች ዲሞክራሲያዊ ፓርቲዎች ባለፈው ሁለት ሳምንት በአካሄዱት ጉባኤ ግንባር ፈጥረው ወደ ቤኒሻንጉል ጉሙዝ ህዝቦች ዲሞክራሲያዊ ግንባር እንደተሸጋገሩ ተናግረዋል ሀላፊው ጉባኤ ካካሄዱ እንደሚታሰሩ ከክልሉ መንግስት አመራሮች ዛቻ ሲደርሳቸው ነበር የታሰሩትም ከዚሁ ጋር ተያይዞ ሳይሆን አልቀረም ብለዋል አቶ መሀመድ በተመሳሳይ ሁኔታ ቦሮ ዲሞክራሲያዊ ፓርቲ የሚባል ሌላ ተፎካካሪ ፓርቲ ሶስት አመራሮች ታህሳስ ሰላሳ ሁለት ሺህ አስራ ሁለት ዓ ም በክልሉ ፖሊስ ተይዘው ታሰሩ ሲሉ የፓርቲው ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ ተናግረዋል። ክልላዊ የፖለቲካ ድርጅት ነው። ሽናሻ የሽናሻ ህዝብ መሰረት ያደረገ ከመሰረተ የተቋቋመ ፖለቲካ ድርጅት ነው። መጀመሪያ የታሰሩት የድርጅቱ ምክትል ሊቀመንበር አቶ ጌታው መርጋና፣ የድርጅቱ የህዝብ ግንኙነት ኃላፊ ዶክተር ጌታቸው ውዲሻ የሚባሉ ናቸው። እነዚህ የተያዙት ታሳ ሰላሳ ቀን ሁለት ሺ አስራ ሁለት ዓ.ም ነው። ተይዞ እስካሁን ድረስ ጊዜ ቀጠሮ ተጠይቆባቸው አሶሳ ዞን ማረሚያ ቤት ይገኛሉ። ከነሱ በተጨማሪም የቦሮ ዲሞክራቲክ ፓርቲ ሊቀመንበር የሆኑት አቶ አመንቴ ገሺ ከኢትዮጵያ ምርጫ ቦርድ ስብሰባ እዛ ስብሰባ ላይ ለመገኘት ወደ አዲስ አበባ አውሮፕላን ካመሩ በኋላ ቦሌ ዓለም አቀፍ ኤርፖርት ተይዘው ነው ወደ አሶሳ የመጡት። ባለፈው ሳምንት አርብ ዕለት የክልሉ ፖሊስ ኮሚሽን እሳቸው ላይ የጊዜ ቀጠሮ ጠይቆ አስራ አራት ቀን የማጣሪያ ጊዜ ተሰጧቸው። እሳቸውም አሁን አሶሳ ዞን ማረሚያ ቤት ነው የሚገኙት። እና ከኛ ድርጅት እንግዲህ ሶስት ከፍተኛ አመራሮች ናቸው። በቂ ምላሽም በቂ ምክንያትም የሚሰጥህ አካል የለም። የቤጉዴግ ሁለቱ አመራሮች በክልሉ ልዩ ኃይል ተይዘው በጊዜያዊነት በአሶሳ ወረዳ ፖሊስ ጣቢያ እንደሚገኙ የገለጹት የወረዳው ፖሊስ አዛዥ ዋናን ኢንስፔክተር ረሃማ ሰይድ፣ አሳሪው ፖሊስ ኮሚሽን በመሆኑ ለምን እንደታሰሩ አላውቅም ብለዋል። የክልሉ ፖሊስ ኮሚሽነር መሐመድ አብዳኒል የተፎካካሪ ፓርቲዎቹ የተለያዩ ዘርፎች ኃላፊዎችን እስር በተመለከተ ተከታዩም ብለዋል። ፓርቲ ጋር የተገናኘ ሳይሆን የሌሎች ወንጀሎች ተጠራጠሩ። ለዚህ እሱ ምርመራ ላይ ነው ያለነው። ምን አይነት ወንጀል ነው የተጠረጠሩበት ወንጀል ማለት እሱ እያጣራን ነው፣ ስንጨርስ እንትን እናደርጋለን። ጥሩ ማስፈራሪያና ዛቻም ይደርስብን ነበር የሚሉ ቅሬታዎች መጥተዋል። እውነት ማስፈራሪያና ዛቻ ይደርስባቸው ነበር እዚህ ዓይነት የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ የታሰሩበትን ምክንያት ዝርዝር መረጃ ምርመራውን የያዘው የክልሉ ፖሊስ ኮሚሽን ምርመራውን እንደጨረሰ የሚሰጥ መሆኑን ጠቅሰው ግለሰቦቹ ቁጥጥር ስር የዋሉት የፖለቲካ ፓርቲ አመራሮች ስለሆኑ ሳይሆን በወንጀል ተጠርጥረው ነው ሲሉ የኮሚሽነሩን መልስ አረጋግጠዋል። ስለተጠረጠሩበት ወንጀል ግን ለመግለጽ አልፈቀዱም። የቤነንና ጎህዴን ጉባኤ ለመዘገብ ወደ አሶሳ ሄደው የነበሩ ሁለት የትግራይ መገናኛ የመገናኛ ብዙኃን ጋዜጠኛ እና የካሜራ ባለሙያ ባለፈው ሳምንት አስረው እንደነበር መዘገባችን ይታወሳል። ሰራተኞቹ መለቀቃቸውንም ከከተማ ፖሊስ ለማረጋገጥ ያለው ለአሜሪካ ድምፅ ናኩር መልካ ከአምቦ ለአኮር መልካን፣ ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን ያለም ዜና ባጫጭሩ ከቆንጅታየ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ባሰፈራቸው ሀገሮች ዝርዝር ላይ ሰባት ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች ተናግረዋል። ትናንት በዩናይትድ ስቴትስ የዜና ማሰራጫ የወጣ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ ሚያንማር፣ ቤላሩስና ክርግስታን እንደሆኑ ነው የተጠቀሰው። አንዳንዶቹ ሀገሮች በእገዳው የሚነኩት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዎል ስትሪት ጆርናል ዘግቧል። ፖለቲኮ የተባለው የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነ፣ ሊቀየርም እንደሚችል ነው ያመለከተው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለራሳቸው የፖለቲካ ጥቅም ብለው በስልጣናቸው ያለ አግባብ ተጠቅመዋል እናም ከስልጣን ሊወገዱ ይገባል የሚለውን ክስ ያቀረቡት የተወካዮች ምክር ቤት ዲሞክራቶች በመወሰኛው ችሎት ከዛሬ ጀምረው ለሶስት ቀን መከራከሪያቸውን ያሰማሉ። መከራከሪያቸው እነዚህ ሀውስ ማኔጀርስ የሚባሉት እንደ አቃቢ ህግ ቆመው የሚከራከሩት በአሁኑ ሰዓት ጀምረዋል። ትናንት ማክሰኞ እስከ ዛሬ ረቡዕ ሌሊት ድረስ በዘለቀው 13 ሰዓት የፈጀ ክርክር፣ የተወካዮች ምክር ቤቱ ከሳሾች ፕሬዚደንቱ ጥፋት አጥፍተዋል፣ ስለዚህም ይህንኑም የሚያሳዩ ሰነዶች እንዲቀርቡ፣ ምስክሮችም እንዲጠሩላቸው ያደረጉት ክርክር በመወሰኛው አብላጫ ሪፐብሊካኖች የድምፅ ብልጫ እንደወደቀባቸው የሚታወቅ ነው። ቆንጅታ ዬን ለዜናው አመሰግናለው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው በቀጥታ የምናልፈው። ሳምንታዊው ዲሞክራሲ በተግባር ነው ዝግጅቱ። አቶ ወንድሙ ኢብሳ ቀደም ብለን በመግቢያችን አስተዋውቀናቸዋል። ለበርካታ የፖለቲካና ሕሊና እስረኞች ጥብቅና በመቆም ይታወቃሉ። ይህ የሙያ መስመራቸው ታዲያ እንግልትንም አምጥቶብኛል ይላሉ። ከሀብታሙ ስዩም ጋር ባደረጉት ቆይታ ከ ስድስት መቶ በላይ ለሆኑ እስረኞች ጥብቅና የቆሙበትን ሂደት ያስቃኙናል። በርካታ የፖለቲካና ሕሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ አራተኛና አስራ ዘጠነኛ ምድብ ችሎቶች ቤተኛ የሆኑ አዛውንት ጠበቃሉ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች በአይናቸው የሚፈልጓቸው፣ ገንዘብ የላቸውም ብለው ሳይሸሹ ከጎናቸው የሚቆሙ አይነት ሰው ናቸው። እኚህ ሰው ወንድሙ ኤብሳ ይባላሉ። ጥብቅና የሚቆሙላቸውን ሰዎች ህመም ያውቁታል። ከ1977 እስከ ጥቅምት 10 1983 ዓ ም ድረስ ባረሲ ክፍለ ሀገር የዱግዳ ወረዳ አቡራ ከተማ ከንቲባ ሆነው ይሰሩ ነበረ። አንድ አዛውንትን በግፍ የገደሉ የከተማው የጸጥታ ኃይሎች ለፍርድ እንዲቀርቡ አምርረው በመሟገታቸው ለቅጣት ተዳርገዋል። ኮሚሳሪያት ውስጥ ቡና እየጠጣን ነበር። ወደ ሻፓ አንደኛ ጸሐፊ ስነች ሽጉጥ አውጥታ እጅ ወደ ላይ አሉኝ። እጄን ወደ ላይ አልልም አልኳቸው። እሺ፣ ቀጥ ብለህ ወደ ጭላሉ አውራጃ ፖሊስ ጣቢያ ሄዳልኝ በርካታ ወታደሮች አጅበን ጭላለ ወሰድን። ከጥቅምት አስር እስከ መጋቢት አስር አስራ ዘጠኝ ሰማንያ ሶስት ዓመተ ምህረት አቶ ወንድሙ ኢብሳ በማዕከላዊ ውስጥ እስረኛ ነበሩ። ዱላውን፣ ስቅይቱን በዚያ እንዳዩም ይናገራሉ። ደርግን ኢህአዴግ ሲተካ በመደበኛ የፖለቲካ ፉክክር ውስጥ ገብተው የፓርላማ ወንበር እስከ ማሸነፍ ችለው ነበረ። በ2002 ዓ ም ኢህአዴግ ከ99 በመቶ በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ የፓርላማ ዘመናቸው አከተመ። ድምፃቸውን ሊያሰሙበት የሚችሉበትን በየጊዜው እየጨመረ የመጠውን የመብት ረገጣ ሊሟገቱበት የሚችሉበትን መስክ ማሰስ ያዙ። ከፓርላማ ሰዓታቸው ቀንሰው ሲያጠኑት የከረሙትን የህግ ትምህርት በዚያ ጊዜ ነበረ ሊጠቀሙበት ይወሰኑት በኢትዮጵያ ህገ መንግስት ላይ የተቀመጡትንና የገረቷን ህጎች እነሱን እየጠቀስ ሰልፍ ኢህአዴግን ከፓርላማ በበለጠ በመድ በፍርድ ቤት በአደባባይ ለመሟገት ያመቸኛል ብዬ ነው። ሁለት ሺ ስድስት ኢህአዴግ ለከፍል ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ። ሁለት ሺ ስድስት በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ካሰሩብን ለነሱ ጥብቅና እንድንቆም እኔና በጀኔ ጣፋ በስታ ድንቃ የምንባል መጠነኛ ገቢ ተከፍሎ ሁለት ሺ ስድስት ጥብቅና ጀመርን። ሁለት ሺ ስምንት ጓደኞችን ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት ሁለት ሺ ስምንት ጓደኞች ከታሰሩ በኋላ ለእነ በቀለ ገርባና ለሌሎችም ጥብቅና እንዲቆም ዶክተር መረራ አልታሰሩም። አሁንም ቀጥላሉ ብቻዬን ቀጠል። ለተወሰኑ ሰዎች ጥብቅና በመቆም የተጀመረው የአቶ ወንድሙ ኤብሳ የጥብቅና ዘመን ወደ ሌላ ምዕራፍ መሸጋገር ጀመረ። ሥራቸው ከብሔር የዘለለ እንደሆነም የሚያስገነዝብ እውነታ ጋር ተገናኙ። ኦሮሞ ፌዴራል ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችን ባለን ኦሮሞዎች ነን ጥብቅና አገልግለን አሉ። የአማራ ልጆችም ደግሞ በተመሳሳይ አልኝ። በእውነቱ ማዕከላዊ ውስጥ የነበሩ እነበቀል ነገር ባሆኑ በቃ ወንድሙ፣ ከኦሮሞ አማራ የሚባል ነገር የለም ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠውና ከቻልክና ከደፈርክ እነሱንም ብትረዳ አልኝ። በእነዚህ ተነሳስቼ የአማራ ልጆች ወደ መቶ ሀያ አካባቢ ናቸው። የትግራይ ልጆች አስራ ሁለት አሉ። አምስት ሳንቲም አልተቀበልኩም። ዲክሌር አረግኩ ምንድን ነው በማዕከላዊ እንጂ የትኛውም ኢትዮጵያ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በሚቻለኝ ሁሉ አገለግላቸዋለን። በዚህ ወቅት ወንድሙ ኤብሳ ባለቅጽል ስም ሆነዋል። ዘርና ብሔር ማንነት ሳይለዩ መሟገታቸውን እያዩ ስለ ሁሉም የሚል የብዙሃንነት ስም ሰጥተዋቸዋል። ስለ ሁሉም መቆም ግን አደጋ መሳቡ አልቀረም። አሁን ሁለት መቶ አምሳ ሰው ሲደርስ አንድ ዳኛ ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም፣ አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው የሚል ክርክር አንስቶ፣ አጋጣሚ ያን ቀን ሰባ ሰባት በቁጥሩ ሰባ ሰባት በክሱም ሰባ ሰባት የሚባሉ የአማራና የትግራይ ልጆች ናቸው። በዚህ በግንቦት ሰባት በቲዲ ምናምን የተከሰሱ ሰዎች ነበሩ። ይህንን የዳኛውን ጥያቄ የተቃወሙት ጠበቃ ወንድሙ የጠበቆች አዋጅን በመጥቀስ አንድ ጠበቃ ሊሟገትላቸው የሚገቡ ተጠርጣሪዎች ቁጥር ገደብ እንደሌለው በማንሳት መከራከራቸውን በስተመጨረሻም መጨረሻም የሌሎች ዳኞች አብላጫ ድምፅ ታክሎበት ሐሳባቸው ተቀባይነት እንዳገኘ ይናገራሉ። ይህ በእንዲህ እንዳለ ግን አስራ ሁለት ልጆች ከአስር በላይ የልጅ ልጆች ያዩት ጠበቃው በቤተሰባቸው በኩል ፈታኝ ሙግት ገጠማቸው። ለውጥ ላታመጣ ነገር እባክህን አደጋ ትጋብዝ በሚል የሚጠቀለል የቤተሰብ ጭንቀት ተነግራቸው፣ እሳቸው ግን ጭራሽኑ ከአርባ ዓመታት በላይ አብረዋቸው ለኖሩት ባለቤታቸው ድንገት ከታሰርኩ ብለው መልእክት ተው በመጨረሻ ላይ ለባለቤቴ ሻንጣ ሙሉ በብቼ ለአንድ እስረኛ የሚያስፈልገውን የጥርስ ኮልጌት ሳይቀር ምላጭ ሁሉም ነገር አዘጋጅቼ መላጫ እባክሽን እናት ወንድሙ እዚህ ነው ከተባለች ሻንጣ ብቻ አቀብሉኝ እናንተም ልጆቼም የልጅ ልጆቼም ማቾችም ከዚህ በላይ ልታደርጉኝ አትችልም እኔ ከነዚህ ሰዎች ጋር እየተናነቁ መሞት ጽድቅ ነው ዝም በምል ከቤተሰቦቼ ጋር ተለቃቅሰን ተለያየን የፈሩት አልቀረም። ጠበቃ የቆሙላቸውን ሰዎች የፍርድ ቤት ውሎ ለመገናኛ ብዙኃን በገለጹ ማግስት ወደ ቂሊንጦ ማረሚያ ቤት ደንበኞቻቸውን ሊያገኙ ያመሩት አቶ ወንድሙ እንግልት ጠበቃቸው አጋራ ማን ነው ብዬ እንደ ልማዴ ተልባጀን ለብሴ ሲሄድ ተረባታ ስሬ እንደ ጠበቃ ማለት ነው። በር ላይ ሲደርስ ከበር ላይ ተቀበሉ ይፈለጋሉ፣ ቢሮ አሉኝ። ሲገባ አስራ ሰባት የአንድ ቋንቋ ተናጋሪዎች ልብሳቸው ወታደራዊ ልብሳቸውን ጠቅልሎ

በዚያን ወቅት እንደ ተፈጠሩ ከሚሰሙ የሰቆቃ ታሪኮች አንጻር አቶ ወንድሙ ዕድለኛ ይመስላሉ። በጠባቂዎችና በእሳቸው መካከል የተደረገው እሰጥ አገባ በከባድ ማስጠንቀቂያ ብቻ ተጠናቀቀ። ይህንን መሰል ዛቻና ማስፈራሪያ እንግልት ሳያቆማቸው ከስድስት መቶ በላይ ለሆኑ እስረኞች ጠበቃ የቆሙት አዛውንት ይሄ ነው የሚባል መደበኛ ክፍያ እንዳልነበራቸው ይናገራሉ። አንዳንድ ድርጅቶች አልፎ አልፎ ከሚያደርጉላቸው ድጋፍ በስተቀር የብዙሃን ጠበቃ የሆኑት ሰው በጥቂት ክፍያ በአብዛኛው ደግሞ ካለምንም ክፍያ ይሰሩ ነበረ። ከመታት በኋላ ኢትዮጵያ ውስጥ ለውጥ ተከሰተ። አቶ ወንድሙ ውለታዬን ያስታወሱ ጥቂት ቢሆኑም ጥቂቶቹም ስላደረጉልኝ ሁሉ አመስጋኝ ነኝ ይላሉ። ስሙን ሳይጠራ የተለያዩ ሰዎች በመኪና ውስጥ በእግሬ ሴት እያዩኝ፣ እየጠሩኝ ወንድሙን፣ ያው አማራ ይሁን ኦሮሞ ይሁን አላውቅም፣ ትግሬ ይሁን እየጠሩኝ ወንድሙኔ ለውጥ ከመጣ በኋላ ነው ሁለት እናመሰግናለን እያሉ በወረቀት ጠቅልሎ ይሰጡኛል። የሆነ ነገር ምንድን ነው ስል፣ ዝም ብለህ ያዝ እናመሰግናለን ይሉኛል። ስልክ ስጡኝ፣ የለም የለም፣ እግዚአብሔር ይስጥ ይሉኛል። ከውጪ ሽንት ቤት ገብቼ ሲቆጥር፣ አስር ሺ አምስት ሺ ከአምስት ሺ በታች የለም። ከሂዳር ሁለት ሺ አስራ አንድ እስከ የካቲት አካባቢ ወደ አራት መቶ አምሳ አካባቢ ሺ መጣ። አንድ ወያኔ ዲስ መኪና ገብቼ ዛሬ ጊዜ የተመሰገነ ይሁን ሌላ ነገር ብቀል ይሄ ነው። የሰማያዊ ፓርቲ አሁን ከኢዜማ ጋር የተዋሃደው የሸዋስ አሰፋ ዲፕሎማ ሰጥቶኛል። እውቅና ከእስረኞች መካከል ፍቅር ያሸንፋል የሚል ማህበር ያቋቋመው ምስባ ከዲ የሚባል እና ያ ቡድን ዋንጫ ሸልሞኛል። የኦሮሚያ ጠበቆች ማህበር ስራ አስፈጻሚዎች እንዲሁ በወቅቱ የእኛ ፈርተን እንቴ ለከፈልከው መስዋዕትነት ብሎ ዋንጫ ሸልሞኛል። አቶ ወንድሙ ኤብሳ ታሪካቸውን ስላጋሩን በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ነኝ ከዋሽንግተን ዲሲ። ሀብታሙ ስዩምንና እንግዳውን አቶ ወንድሙ ኤብሳ እናመሰግናለን። አድማጮች፣ የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከአርባ አራት ነው የሚያመለክተው። ተከታዩ ዝግጅት ታዲያ በየሳምንቱ በዚህ ሰዓት የሚቀርበው ሴቶችና ቤተሰብ ነው። በሴቶች ወይም ለሴቶች መብት በመታገል የሚታወቀው ሴታዊት የተሰኘ ተቋም ከደምቢዶሎ ዩኒቨርስቲ ወጥተው ወደ ቤተሰቦቻቸው በመጓዝ ላይ ሳሉ የታገቱ ተማሪዎች ጉዳይ እልባት ያገኝ ዘንድ ለመንግስት ጥሪ አቅርቧል። ይህኑ ዝግጅት የደንገረመው ተከታትለዋለች ነው። ህዳር 21 ቀን 2012 ዓ ምት በደንቢ ዶሎ ዩኒቨርሲቲ ውስጥ ተፈጥሮ የነበረውን ግጭት ሸሽተው ከወጡት ተማሪዎች መካከል 17ቱ በታጣቂዎች መታገታቸው ከተሰማ ከአንድ ወር ተኩል በላይ ሆነው የኦሮሚያ ክልል የአስተዳደር ና የጸጥታ ቢሮ ምክትል ኃላፊ ኮሮኔል አበበ ገረሱ ከዚህ ቀደም ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ መንግስት ባደረገው ክትትል ከእገታው የተለቀቁ ተማሪዎች እንዳሉ ና አሁንም ድረስ በመንግስት እጅ መሆናቸውን ገልጸው ቀሪዎቹን በማስለቀቅ ሂደት ላይ እየሰሩ መሆኑን አስታውቀው ነበር። ይሁንና እስካሁን ድረስ ለተማሪዎቹ የተለየ አዲስ ነገር ካለመሰማቱ ጋር ተያይዞ ለሴቶች መብት በመታገል የሚታወቀው ሴታዊት የተሰኘ ድርጅት የተማሪዎቹን መታገድ ተከትሎ ከመንግስት የተሰጠው አትኩሮትና ምላሽ ተመጣጣኝ እንዳልሆነ ጠቅሶ በተለይም ደግሞ አብዛኞቹ ተማሪዎች በሴትነታቸው ለጾታዊ ጥቃቶች የተጋለጡና በወር አበባ ጊዜ የሚቸገሩ በመሆኑ መንግስት ኃላፊነቱን ወስዶ ተማሪዎቹ ያሉበትን ሁኔታ ለህዝብ እንዲሁም ለቤተሰቦቻቸው እንዲያሳውቅ ጥሪ አቅርቧል። ወይዘሮ ስህን ተፈራ የሴ መንግስታዊ ተጾታ እኩልነት ማህበር መስራችና አስተባባሪ ናቸው። እኛ የምንጠይቀው መረጃ በበቂ ሁኔታ መንግስት እየሰጠ ስላልሆነ ገበ መንግስት በኩል ሚጥረት እየተደረገ እንዳለ ለህዝብ እንዲታወቅ ነው። በምስጢርም ተይዞ ከሆነ በምክንያት ከሆነም ቤተሰቦቻቸውን ማረጋጋ አለባቸው ብለን እናምናለን። ስቡ እነዚህ ልጆች አስራ ስምንት አስራ ዘጠኝ ሀያ አመታቸው ነው የሚሆኑት ሴቶችም ወንዶችም እና በምን ሁኔታ ላይ እንዳሉ መገመት ይከብዳል። ከአንድ ወር በላይ ተማሪዎች ሲታገቱ ምግብ እየተሰጣቸው ነው ወይ? ጤናቸው ተጠብቋል ወይ? በተለይ ለሴቶቹ የጾታ ጥቃት ይኖራል ብለን እንገምታለን። ከአንድ ወር በላይ አስራ ሶስት ሴት ተማሪዎች የወር አበባቸው ይመጣል፣ ንጽህና መጠበቂያ አይኖራቸውም። ጫካ ውስጥ ሊሆን ይችላሉ ያሉት እና በምን ሁኔታ ናቸው ያለውን የሚለው ነገር ለቤተሰቦቹ በሀዘን ደረጃ ብቻ ሳይሆን እንደ ሰብአዊ መብትም ማወቅ ያስፈልጋል እና ያው በዋናነት ኃላፊ ማድረግ የምንችለው ያገቷቸውን ሰዎች አካላት ቢሆንም መንግስት ደግሞ ኃላፊነት አለበት፣ የዜጎችን መብት ማስጠበቅ እና በዚህ ያለውን ማወቅ እንፈልጋለን። የሳይንስና ከፍተኛ ትምህርት ሚኒስቴርም በጣም የሚያሳዝን መግለጫ ነው የሰጡት ሲጠየቁ እነሱ የሚያውቁት ነገር እንደሌለ እና ስልክ እምቢ አለን የሚል ስቴትመንት ማናችንም እኛም ዜጋ ደውለን ስልክ እምቢ አለን እንደምንለው አይነት መግለጫ ነው የሰጡትና በጣም አሳስቦናል። ስለሴት ስለዚህ ተማሪዎች የበለጠ ቁጭትና ተነሳሽነት እንዲያሳዩ ነበር የምንጠብቀው። በዛ በኩል አዝነናል። የደንብ ወሎ ዩኒቨርሲቲ ፕሬዚደንትም መጀመሪያ ኢንተርቪው ሲደረጉ ምንም ተማሪዎች የታገቱ የሉም ነበር የሚል መግለጫ የሰጡት ግን የታገቱ ተማሪዎች እንዳሉ እናውቃለን። ስለዚህ በፖሊስም ዙሪያ ፌዴራል ፖሊስ፣ የኦሮሚያ ክልል ፖሊስ ከማንም ከማንም በቂ መልስ ቤተሰቦች እያገኙ አይደሉም። ስለዚህ ፌዴራል ፖሊስ በዋነኛነት ሴቶች ሚኒስትር በሴት ሱመ እንዲጠየቁ ያስፈልጋል። የትምህርት ሚኒስትርም ሁሉም ዩኒቨርሲቲ በዛ ሚኒስትር እስካሉ ድረስ ኃላፊነት ያለባቸው ይመስለናል። ከዚሁ ጉዳይ ጋር በተያያዘ የሴቶችና የህጻናት ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አበራ ሁኔታው በኢትዮጵያ ያልተለመደ መሆኑን ጠቅሰው ሁኔታዎች ጥርት ብለው እስኪወጡ ድረስ በዚህ ጉዳይ ላይ መንግስት የያዘውን አቋም እንደሚደግፉ ተናግረዋል። አሁን በተከሰተው ሁኔታ ችግሩ በጣም አሳሳቢና ጥንቃቄ የሚያስፈልገው በመሆኑ በመንግስት ተይዟል። እሱ በህይወት በጤና ተለቀው ወደ መደበኛ ህይወታቸው የሚመለሱበት መንገድ መኖር አለበት። ስለዚህ ጥንቃቄ በተሞላበት ለመሄድ መንግስት ሴንትራል የያዘውን አቅጣጫ ነው የምንደግፈው። ያም በመንግስት በኩል መግለጫ እየተሰጠ ነው። እኛም ጉዳያቸው ምን ላይ ደረሰ በየጊዜው ከእነሱ ጋር የመነጋገር የመጠየቅ እና መንግስት ላይም ግፊት እዛ ውጭ የተለየ ነገር ስለሌለን አሁን ያለበት ሁኔታም የሚገለጠው በዛው በማዕከል ስለሆነ እኛ ማድረግ ያለብን ያው ክትትል ማድረግ ነው፣ ከእነሱ ጋራ በቅርበት መስራት ነው። ምክንያቱም በጣም ጥንቃቄ ያስፈልጋል። ተማሪዎችን የማገቱ ሂደት በእኛ ሀገር የመጀመሪያ ነው። ታውቂያለሽ፣ በሌሎች አፍሪካ ሀገሮች በሚዲያ የምንሰማቸው ነገሮች ናቸው። ስለዚህ ጉዳዩ መንግስት ፕሮአክቲቭ ሆኖ ከዚህ ትምህርት ወስዶ ያው ጥበቃዎቹን የማጠናከር ነገር እንዲሰራ የማድረግ ነው። ችግሩን የፈጠሩትም አካላትም ያው ለሌሎች አስተማሪም ቢሆን የህግ የበላይነት እንዲከበር ያው ይህንን መንግስት አጠናክሮ እንደሚሄድ እናውቃለን። ስለዚህ እኛም በዚህ ሂደት የራሳችን ግፊት ለማድረግ ነው። ማውገዝ አውገዘናል፣ ግን እንደዚህ ውግዘትም መናቸው የምናለቃቸው መረጃዎች በልጆች ህይወት ላይ ምን ሊፈጥር እንደሚችል እርግጠኛ አይደለንም። ለዚህ ነው ልጆቹ በህይወት መውጣት ስላለባቸው ጥንቃቄ የተሞላበት አካሄድ መኬድ ስላለበት የመንግስት አቅጣጫ በጣም ትክክል ነው። ከዛ ውጪ ትትል ከሚያደርጉ አካላት ጋር ከነሱ ጋር በቅርብ እንሰራለን። እነሱን ሁልጊዜ የመጎትጎት የመጠየቅ ስራዎች አሉ ከእነሱ ጋራ አብሮ መስራት ነው። ስለዚህ ጉዳይ መረጃ ፈልገን የደወልንላቸው የሳይንስና ከፍተኛ የትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሙ የተለያየ አካል የተለያየ መረጃ እየሰጠ በመቸገራቸው የተነሳ ሁኔታዎች እስኪጣሩ ድረስ ለጊዜው መረጃ ለመስጠት ፍቃደኛ አለመሆናቸውን ነግረውናል። በተመሳሳይ የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የእጅ ስልክ ላይ በተደጋጋሚ በመደወል ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ ኤደን ገረመውን ለዝግጅቱ አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሌላው ሳምንታዊ ቅንብር አሜሪካና ሕዝቧ ነው። አሜሪካና ሕዝቧ ለዛሬ አሜሪካ ውስጥ ማዕድ ቤቱን መኪና ላይ ይዘው እየዞሩ ትኩስ ምግብ በየጎዳናው የሚያበሉትን ፉድ ትራክስ የሚባሉ ተንቀሳቃሽ ምግብ ቤቶች ያስቃኘናል። የአሜሪካ ድምፁ አሳ ካሊድ ያጠናቀረው ነው። ቆንጅት ታዬ የዚህ ፕሮግራም አዘጋጅ ታዲያ አንድ በዚህ ስራ የተሰማሩ ኢትዮጵያዊም አነጋግራለች። መካከለኛው ምስራቅ እንዲሁም ምስራቅ እስያ ውስጥ በየመንገዱ ምግብ ገዝቶ መመገብ የተለመደ ነው። ዩናይትድ ስቴትስ ውስጥ ግን ይበልጡን የተለመደው ቋሚ ምግብ ቤት ገብቶ መመገብ ነው። ይሁን እንጂ በቅርብ ጊዜ በሀገሪቱ ዙሪያ በተለይ ዋሽንግተን ዲሲ ውስጥ ምግብ በመኪና ተዘዋዋሪ ምግብ ቤት ማለት ነው ፉድ ትራክስ የሚባሉት በጣም እየተበራከቱ መጥተዋል። ከተለያዩ የዓለም አካባቢዎች ባህላዊ ምግቦችን ለበላተኛው በትኩሱ ያቀርባሉ። አንዲቱ በላተኛ አይሻ አህመድ ነች። ብዙ አማራጮች ያቀርባሉ የሜዲትራንያን አካባቢ ሀገራት ምግቦችንም ሳይቀር አሌክስ ኩፐር የዲሲ ሜሪላንድ ና ቨርጂኒያ አካባቢ ባለ መኪና ላይ ምግብ ቤቶች ፉድ ትራክስ ማህበር ሀላፊ ናቸው ሰው የሚፈልገውን ምግብ አይነት ወደሚያገኝበት ቦታ እየሄደ ይመገባል፣ ይደሰታል። ይህ እንግዲህ በአሁኑ ጊዜ አማራጭ ምግቦችን ማግኘት ትልቅ ነገር ስለሆነ ያንን ቀለል ባለና በፍጥነት ማቅረብ ላይ ያተኮረ ኢንዱስትሪ ነው። ሰዎች የተለያየ አማራጭ የሚያገኙበትን መንገድ ይፈልጋሉ። ታዲያ ከለመዱት ምግብ ቤቶች በተለየ የመኪና ላይ መስተንግዶች ተመጋቢው ቶሎ ቶሎ ጎረስ ጎረስ የሚያደርገውን ማግኘት ነው የሚፈልገው። ለእኛ ስራ ፍጥነት ቁልፉ ነው ይላል ይላሉ ሀምዛ ፐርቬዝ። እዚህ ሰው ጊዜ የለውም። ትኩስ ምግብ ቶሎ ማግኘት ነው የሚፈልገው። የመሳረፍታቸው ግማይ ሰዓት ብቻ ስለሆነች ጥሩ ነገር በዚያ ሰዓት ማግኘት አለባቸው። እንደ ተለመዱት ምግብ ቤቶች ሁሉ ስራው አትራፊ እንዲሆን ትክክለኛውን ቦታ መርጦ መኮልኮልና መስራት ያስፈልጋል። ሌላው የምግብ አቅራቢ ኢያድ ባክር ደህናውን ቦታ ማግኘት በጣም ያስቸግራል። ዛሬ ለምሳሌ ላፎንት ፕላዛ ነበርኩ። በሎተሪ ነው የስራ ቦታ የሚደለደለው፣ ከፍዬ ነው የምሰራው። የንግድ ፈቃዱን ማግኘትም ብዙ ጣጣ አለው። የጤና ቁጥጥር አልፎ ነው ፈቃዱ የሚገኘው። ሎራ ዊልድሊ የጤና ቁጥጥር የንግድ ፈቃድ አስተዳደር ክፍል ተጠሪ ናቸው። እንዲህ ሲሉ ያስረዳሉ So every six months, the food truck is required to get a re-inspection to renew their health inspection certificate. ሁሉንም የምግብ መኪናዎች እንቆጣጠራለን። በየስድስት ወሩ ተፈትሸው የጤና የምስክር ወረቀታቸውን ማሳደስ አለባቸው። ከዚያ በተጨማሪም በድንገት ወደ መስክ እየሄድን እንቆጣጠራለን። የሆነ ሆኖ ምግብ በመኪና ስራ የተዋጣ እንዲሆን ዋናው ለበላተኛው የሚቀርበው ምግብ ጣፋጭነት ነው። እንደማናቸውም የምግብ ድርጅት ሁሉ በላተኛን ማስለመድ ደጋግሞ ማምጣት የሚቻለው ጥፍት ያለ ምግብ በማቅረብ ነውና። ኡዛኢር ኢምራን አንዱ ተመጋቢ ናቸው። የሜዲትራኒያን ምግብ የአረብ ምግብ ነው፣ ይበልጡን አንዳንዴ ወስዳለሁ። ስለዚህ ብዙ ምርጫ አለ። ተንቀሳቃሽ ምግብ ቤቶች ፉድ ትራክስ በመብዛታቸው ሁሉም ሰው ተደስቷል ማለት ግን አይደለም። ብዙ ባለ ምግብ ቤቶች፣ ቋሚ ምግብ ቤቶች ያሏቸው ማለት ነው ገቢያችንን እየተሻሙን ነው በማለት ያማራሉ። ቀደም ብዬ እንደ ጠቆምኩት አድማጮች፣ ቆንጅታየ እዚህ ዋሽንግተን ዲሲ ውስጥ በዚሁ ስራ ላይ የተሰማሩ አንድ ኢትዮጵያዊ ማግኝታለች። አቶ ድረሴ አበበ ይባላሉ። ድረሴ ይባላሉት በተለያዩ ሙያዎች ሙከራ አድርጊያለሁኝ በቢዝነስ በኩል ማለት ነው። ሆኖም ግን በአጋጣሚ ብዙም እርምጃ አልሄድኩኝም። አሁን ደግሞ በቅርብ ጊዜ የጀመርኩት የዚህ የፉድ ትራክ ነው። የቱን ያህል እንደምቆይበት አላውቅም። ምን ያህል ጊዜ ሆኖት? አቶ ድረሴ አንድ ሶስት አመት ሊሆነኝ ነው። አሁን እንዴት ነው ጊዜው መሻሻልን ያሳያል፣ ግን ረዘም ያለ ጊዜ የሚወስድ ይመስላል። ምን ያህል ተለምዷል የኢትዮጵያ ምግብ በዚህ አይነት መጠነኛ መለመድ አለ። ዲሲ ውስጥ ግን ወደዚህ ኦፊስ ያለበት አካባቢ ነው ብዙ ጊዜ። ሬዚደንሻልም አካባቢ ብዙም አይፈቀድም። መኖሪያ አካባቢ፣ መኖሪያ አካባቢ አይፈቀድም። እና ያ ደግሞ በምሳ ሰአት ሰዎቹ ሲወጡ ብቻ ነው እና አጭር ጊዜ ነው የምንሰራው። እንደ እርሶ አለፍ አለፍ እያል እናያለን። የኢትዮጵያ ምግብ በእንደዚህ አይነት መንገድ የሚሸጡ ብዙ አሉ እርሶ ከሚያውቁት ብዙ አይደለንም። አንድ ሶስት ያህል ነበር መሰለኝ አንደኛዎቹ የወጡ መሰለ ባለስሳሳት አይቻቸው አላውቅም። አንዲት አሁንም አለች እና እኔ ነኝ። እኔ እንግዲህ እስከ እኔ እስከማውቀው ድረስ ሁለት ነን። አሁን በእርግጥ የማውቀው እኔና ራሴንና ሌላ አንድ። ምን ምን ምግብ ነው የምታሰናዱት? ስንጀምር በቬጅ ብቻ ጀምረን ነበር። የአትክልት ምግብ፣ ስጋ የለ፣ አትክልት ብቻ። አዎ ማለት ይሄ ቀይ ወጥ፣ አልጫ እና ኬልና ጎመን፣ ካቤጅ፣ ጎመን፣ ጥቅል ጎመን አደረገ። አዎ ሳየው የሚያዋጣ አልሆነም። እንደውም አንድ አመት ያህል ታገል። ከዛ በኋላ ጥብስና የበግ ነው ብዙ ጊዜ የምንይዘው። ጥብስ ስጡን ይላሉ። ውይ ይወዳሉ። ጥብስ በጣም ጥብስ በጣም ይወዳሉ። ስፓይሲ የሆነ በተለይ በርበሬ ያለው። አዎ በርበሬ ያለው። የሚያስገርመው ነገር ወጣቱ ነው የእኛን የሚወደው፣ ሽማግሌዎቹ ብዙ አደሉ እና ለወደፊት በእጅጉ ተስፋ ያለው መስብዬ አስባለሁኝ። እንደገና ስፔሻል ብለን ጥብሳለን፣ ምንቸት አብሽ አለን፣ ዶሮ አለን። ምንቸት አብሽ ስትሏቸው ያውቁታል? ያውቁታል። ምን ትሏቸው ይሆን? ምን ትሏቸው አላችሁ? ያው ምንቸታብሽ ግራውንድ ቢፍ እና ያው የኢትዮጵያን ስታይል የተሳቴድ የሆነ እሺ እነሱም ያው በሀገራቸው አጠራር እንዴት ያደረጉት ይሆን ምንቸታ ይበሽ ይሉ ይሆን አዎ እንደዛ ነው የሚሉት አዎ አዎ እሺ እና ብዙ እንትን አይደለም በብዛት ሰው የሚወደው እንዳልኩሽ ትምሱን ነው ማን ይሰራዋል ምግቡን አቶ ድረሴ አንዲት ልጅ አለችኝ መልካም በህብረት በትብብር ነው የምትሰሩት ሁለት ነው ያው ሀገራችን ታውቂዋለሽ እኛ ወንድ ወጥ ቤት ስለማይገባ እንዴ እዚህ ይገባል እውቀቱ እውቀቱ ይህን ያህል አይደለም። አይ እንግዲህ የዘመናዊ ልጆች አሁን ይማሩ ይሆናል እኛ ስለዚህ እርስዎ ሌላ ሌላውን ስራ ይሰራሉ እሳቸው ደግሞ ምግቡን ያሰናዳሉ። አዎ እንግዲህ ጉልበት ነክ ነገሮች የሆኑትን እኔም አለሁኝ። የጉልበት ስራም አለው ደግሞ እንደምንረዳው መጠነኛ፣ አዎ መጠነኛ እቃ ገዝቶ ማምጣት ምናምን፣ ነገር ማጽዳት፣ አዎ መሳሰሉ ነገሮች አሉ። ነገሩ መጥፎ አይደለም። ሆኖም ግን እንግዲህ ጊዜ ይወስዳል። ለእኛ አሁን የሚያውቁን ሰዎች አሉ፣ አይተው ብቻ መኪናችን አይተው የሚያስታውሱን አሉ ለምደውላችኋል። ጥሩ ነው። አቶ ድረሴ እንግዲህ ይህን ያህል ከተወያየን እዚህ አካባቢ የእኛ መስሪያ ቤት ወዳለበት ላፎን ፕላዛ ወደሚባለው አካባቢም ብቅ ምልባቸው ቀኖች አሉ ብለዋልና በአካል ተገኝተን እንግዲህ ጥብሱንም እንቀምሳለን፣ ስራዎትንም እንመለከታለን። ለመቀበል ዝግጁ ነን፣ እንመኛለን። አቶ ድረሴ ጊዜውን አልወስድም፣ ይዘጋጁ። አመሰግናለሁ። ደህና ዋሉ። ቆንጂትንና እንግዳዋን አቶ ድረስ ያበበን እኔም አመሰግናለሁ። አድማጮች ስርጭታችንን ላናገባድ የቀሩን ጥቂት ደቂቃዎች ናቸው። ቀደም ብለን በመጀመሪያ አጋማሽ ሙዚቃ ማጫወት እድል አልተገኘምና በዚህ በተከታዩ ዜማ እስከ ስርጭቱ ማጠቃለያ እናቆያችኋለን። የትግርኛ ስርጭት ይከተላል። በእኔ በኩል ሰላም፣ ደህና እደሩ Thank كه واشنطن دي سي بهاتير مع بلال كمون بفيسبوك بقائد تاق بفيو إس استديو عشتر.